ተቻኩለው አንዳንዶቹ ከመካከለኛው ምስራቅ የጦር ሜዳ ወደዚህ የተመለሱትን ሕፃናት ልጆች ከወላጆቻቸው ነጥቆ የመንግስት ማሳደጊያ ቤት ማስገባት ያስፈልጋል ብለው ተነስተዋል። ይህን የሚሉ ወገኖችም ድምፅ ተጠናክሮ ወጥተዋል። ይህ እንደማይቻል ሕጉም እንደማይፈቅድ ወይዘሮ ኖራ ፍሪትሸ ለዶቼ ቬለ ሲጠየቁ ማብራሪያቸውን እሳቸው ሰጥተዋል። ማን ውሳኔ ለመስጠት ከግምት ውስጥ የሚገባው ወላጆች ምን ያስባሉ ወይም ምን ሰሩ፣ የሚለው ሳይሆን የልጁ ጤናና ደህንነት አደጋ ላይ ወድቋል ወይም አልወደቀም የሚለው ነገር ወሳኝ ነው። ፍርድ ለመስጠት ጉዳዩ አስቸጋሪ ነው። ግን ደግሞ ሕፃናት ማሳደጊያ ከወላጆች ይሻላል ብሎ መንግሥት ልጆቹን ነጥቆ የመውሰድ መብት የለውም። ለአንድ ሕፃን ልጅ እንክብካቤና እድገት የመንግሥት ሕፃናት ማሳደጊያ ከወላጆች የተሻለው ወይም የበለጠ ነው ብሎ መከራከር አይቻልም። እርግጥ የአንድ ልጅ ደህንነት በድብደባ ሆነ በወሲብ ጥቃት በምግብ ክልከላ ሆነ ወይም በሌላ ነገር የልጁ ሕይወት ጉዳት ላይ ወድቋል ብሎ የአንድ መንግሥት አካል ሕፃኑን ልጅ ከወላጆቹ ነጥቆ ወይዘሮ ኖራ ፍሪቸ እንዳሉት መጠለያ ሊሰጠው ይችላል። እንደ ሌሎቹ ልጆች እዚህ በነፃ ማደግ የሚችሉትን ልጆች አክራሪ ሳላፊስት ወላጆች ተነስተው የልጆቻቸውን መብት ገፈው ከሌሎች ነገሮች አርቀው እንዳያስቡ በማስፈራራትና በቅጣት ልጆቻቸውን ለብቻቸው የሚያሳድጉ ከሆነ ያኔ መንግስት እርምጃ የመውሰድ መብት አለው። ግን ወላጆቻቸው ጥፋተኛ ስለሆኑ ወይም በወንጀል ስራ ስለተጠረጠሩ በጅምላ ልጆቹን ሰብስበው ከእናት ጉያ ነጥቆ መንግስት መውሰድ አይችልም። አቃቤ ሕጉም በተደጋጋሚ እናትየዋ ባሏን ተከትላ ወደ ጦር ሜዳ ስለወረደች እዚያም ከእስላማዊ መንግሥት ጎን ቆማ ስለተገኘች መቀጣት አለበት የሚለውን ክሱን ፍርድ ቤት አቅርቦ ብዙ ሴቶችን እዚህ ለማስቀጣት ሞክረዋል። ዳኞቹ ግን አለተጨባጭ የወንጀል ማስረጃ መገኘት ብቻ በቂ አይደለም ብለው የአቃቤ ሕጉን ክስ ውድቅ አድርገዋል። ከ2012 ዓ ም እንደ አውሮፓን አቆጣጠር ጀምሮ ጥናቶች እንደሚያሳዩት ከ960 ሰዎች በላይ ጀርመን አገርን ለቀው በሱሪያና በኢራቅ ከእስላማዊው መንግሥት ጋር አብረው ተቀላቅለዋል። ከዚያም ውስጥ በግምት ወደ 50 የሚጠጉ ሴቶች አብረው ተሰልፈዋል። እነዚህ ወጣት ሴቶችና ወደ 300 የሚሆኑ ወንዶች ወደ ጀርመን አገር እንደገና ከዚያ ተመልሰዋል። ከጸጥታ ክፍሎች ጣቢያችን የደረሰው አንድ ጥናት እንደሚለው እያንዳንዷ ሴት ልጅ ቢያንስ አንዳንድ ልጅ ሌሎቹ ሁለት ታቅፈው ወደ ጀርመን አገር ተመልሰዋል። እኔ በበኩሌ የእነዚህ ጩጬ ልጆች አእምሮ በአክራሪ እስላሞች ትምህርትና በእነሱ ርዕዮተ ዓለም ታጥቦና ተበክሏል ብሎ ለመናገር በጣም ይከብደኛል። ልጆች ሊያዳምጡ ይችላሉ፣ ግን ያንን ትምህርትና ያንን ርዕዮተ ዓለም ከራሳቸው ጋር አዋህደው ሊከተሉ አይችሉም። ስለዚህ ፍርድ ከመስጠት በፊት መጠንቀቅ ይኖርብናል። የአስርና የአስራ ሁለት ዓመት ልጆችን የአስራ አራትና የአስራ ሰባት ዓመት ለአቅመ አዳም ያልደረሱ ልጆችን ጉዳይ ምን እናድርጋቸው የሚል ጥያቄም አብሮ እዚህ አሁን ተነስተዋል። ይልማ ኃይለሚካኤል፣ ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ